ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የዕለተ ቅዳሜ ሰኔ 24 2015 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጅ ይታየ ነኝ። ለምሽቱ የያዝናቸውን ቅንብሮች ላስተዋውቅ። ኢትዮጵያን እየገጠሟት ካሉት ፈተናዎች አንጻር በሀገሪቱ የተሻለ እድል እንዲመጣ በሚያስችላት መንገድ ላይ ነች። የመጀመሪያ መዳረሻ ንጋት የሚለው በጣም እጅግ በጣም ተስፋ ሰጭ እየነበረው ከሞላ ጎደል አሁን የለን እሱ አልተሳካልንም። እንዲሁም በተቃራኒው ይህን ነው ይዛ ያለንበት ወይም የደንበት ሁኔታ የሚቀጥሉትን ሀያ አመታት ኢትዮጵያ ልትደርስ የምትችልበትን ነገር የሚያመለክቱ አይደሉም። እኔ አሁንም የማምነው በሚቀጥሉት አስራ ስድስት አስራ ሰባት አመታት ውስጥ ብንከራ የሚገባ ሬስትራ በሚገባ ከሰራን በቅደም ተከተል የተሰሙት የኦሮሞ ፌዴራሊስት ኮንግረስ ፓርቲ መሪ ፕሮፌሰር መረራ ጉዲናና የዴስቲኒ ኢትዮጵያ አስተባባሪ ዶክተር ንጉሱ አክሊሉ ናቸው። ከሶስት አመታት በፊት ዴስቲኒ ኢትዮጵያ የኢትዮጵያ አማራጭ መዳረሻዎች በሚል ይፋ ካደረጋቸው አራት ሲናሪዮዎች ውስጥ ኢትዮጵያ በየትኛው መንገድ ላይ ነች? በምክክሩ ተሳታፊ የነበሩ ምሁራንን አነጋግረናል። በዚህ ዙሪያ የተዘጋጀው ሰፊ ዘገባ ከዜና በኋላ ይቀርባል። በሁለተኛው አጋማሽ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ተሰናድቷል። ፕሮግራሙን ንጉሱ ታምሬ ያቀናብርልናል። ዋና አዘጋጅ ጽዮን ግርማ ነች። በቅድሚያ የምሽቱ የዓለም ዜና ይቀርባል። አብራችሁን አምሹ። ጤና ስጥልኝ ክብረትና ክብረን። እንደምን አመሻችሁ? ከምሽቱ ዜና ጋር እንግዳ ወሌ ነኝ። ኢትዮጵያ የቴሌኮሚኒኬሽን አገልግሎቷን ይበልጥ ለግል ዘርፉ ክፍት ለማድረግ ለሁለተኛ የግል ኩባንያ ፈቃድ ለመስጠት ጨረታ ማውጣቷን የኤኤፍፒ ዘገባ አመልክቷል። በዓለም ዝነኛ የሆኑ የቴሌኮም ኩባንያዎች ኢኮኖሚያ በፍጥነት በማደግ ላይ በምትገኘው አገር ገብተው የእድሉ ተጠቃሚ እንዲሆኑ እንጋብዛለን ሲል የኢትዮጵያ ኮሚኒኬሽን ባለሥልጣን ትናንት አርብ ባወጣው ጨረታ ላይ አስታውቋል። የኬንያው ሳፋሪኮም በኢትዮጵያ የቴሌኮም አገልግሎት በመስጠት የመጀመሪያው የግል ኩባንያ ሆኗል። የደቡብ አፍሪካው ኤምቲኤን በጨረታው ያቀረበው ገንዘብ ዝቅተኛ በመሆኑ ውድቅ ተደርገዋል። ባለፈው ጥቅምት ስራውን የጀመረው ሳፋሪኮም እስካሁን 2.1 ሚሊዮን ደንበኞች ሲኖሩት ወደ 10 ሚሊዮን የማሳደግ እቅድ እንዳለው አስታውቋል። ሳፋሪኮም በቅርቡ ገንዘብ የማስተላለፍ ፍቃድ ከብሔራዊ ባንክ አግኝቷል። ለውጭ ኩባንያ የተሰጠ የመጀመሪያው ፍቃድ መሆኑ ታውቋል። መንግስት ባለፈው የካቲት የኢትዮጵያን 45 በመቶ የቴሌኮም ገበያ ወደ ግል ለማዛወር ፍላጎት እንዳለው አስታውቆ ነበር። በሶማሊያ የአፍሪካ ህብረት ሰላም አስከባሪ ኃይል የመጀመሪያው ዙር ወታደሮች ቅነሳን ማጠናቀቁን አስታወቀ። አትሚስ በመባል የሚታወቀው በሶማሊያ የአፍሪካ የሽግግር ልዑክ ትናንት እንዳስታወቀው ሰባት ወታደራዊ ሰፈሮችን ለቆ ለሶማሊያ የጸጥታ ኃይሎች አስረክቧል። ወደፊት አጠቃላይ የጸጥታ ሥራውን ለሶማሊያ ጦር የማስረከቡና ሙሉ ለሙሉ የመውጣቱ ጅማሬ እንደሆነ ተጠቁሟል። ትናንት በተጠናቀቀው የፈረንጆች ሰኔ ወር ሁለት ሺህ ወታደሮችን የማስወጣቱ አንደኛው ዙር ቅነሳ ተጠናቋል ሲል ልዑኩ ያወጣውን መግለጫ ጠቅሶ ኤኤፍፒ ዘግቧል። የመጀመሪያው ዙር ወታደራዊ ሰፈሮቹን የማስረከቡ ሥራ ከሶማሊያ የሽግግር እቅድና የተባበሩት መንግሥታት ካወጣው የውሳኔ ሀሳብ አንጻር እጅግ አስፈላጊ እርምጃ እንደነበር የልዑኩ የአቅርቦት ኃላፊ ቦስኮ ሲቮንዳቪ ተናግረዋል። የጸጥታው ምክር ቤት ባለፈው ማክሰኞ የአፍሪካ ሕብረትን ኃይል ቆይታ ለተጨማሪ ስድስት ወራ አስረዝሟል። በመጪው መስከረም መጨረሻ ግን 3000 ወታደሮችን ከሶማሊያ እንዲያስወጣ ይጠበቃል። ከኢትዮጵያ፣ ኬንያ፣ ዩጋንዳ እንዲሁም ከሌሎች የአፍሪካ ሀገራት የተውጣጡ 19 ሺህ ወታደሮች በሰላም አስከባሪ ልዑክ ውስጥ ሲኖሩ እስከሚቀጥለው የፈረንጆች ዓመት መጨረሻ ድረስ ሙሉ ለሙሉ ለቀው ይወጣሉ ተብሏል። በኬንያ ትናንት ዓርብ ምሽት በደረሰ የመኪና አደጋ አምሳ የሚደርሱ ሰዎች ሞተዋል። በምዕራብ ኬንያ አንድ ትልቅ ቃጫኝ መኪና ሌሎች መኪኖችን በመደዳ በመግጨቱ አደጋው እንደተከሰተ ታውቋል። የቤት መኪኖች፣ ሚኒባሶች፣ ሞተር ብስክሌቶችና ሌሎችም ቃጫኝ መኪኖች እርስ በእርስ በመጋጨታቸው አምሳ ሁለት ሰዎች ሕይወታቸው ሊያልፍ ችሏል። በአካባቢው የጣለው ኃይለኛ ዝናብ የአደጋ ሥራውን ማጓተቱን ቀይ መስቀል አስታውቋል። አገሪቱ ከሟች ቤተሰቦች ጋር በመሆን በአሰቃቂ አደጋው ሕይወታቸውን ላጡት ዜጎች በጋራ ታዝናለች ሲሉ ፕሬዚደንት ዊልያም ሩቶ በትዊተር መልእክታቸውን አስተላልፈዋል። በሕንድ ደግሞ ዛሬ ማለዳ በደረሰ ሌላ የመኪና አደጋ ቢያንስ 25 ሰዎች ሕይወታቸውን አጥተዋል። ሰዎችን ጭኖ ይጓዝ የነበረ አውቶ ቢስ በእሳት በመቀጣጠሉ ሕይወት ሊጠፋ ችሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የተመድ የሰላም ልዑክ በማሊ ያለው ተሳትፎ መጠናቀቁን ተከትሎ ሩሲያ ለአገሪቱ የማያቋረጥ ድጋፍ እንደምትሰጥ መግለጿን የማሊ የውጭ ጉዳይ ሚኒስቴር ትናንት አስታውቋል። የጸጥታው ምክር ቤት በማሊ የሚገኘው የተባበሩት መንግሥታት ድርጅት ሰላም አስከባሪ ኃይል አገሪቱን ለቆ እንዲወጣ መወሰኑን ተከትሎ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አገራቸው በወታደራዊ ሰብአዊም፣ ሆነ ኢኮኖሚያዊ መስክ ለማሊ የምታደርገውን የማያቋርጥ ድጋፍ ታድሳለች ሲሉ ቃል መግባታቸውን የማሊው የውጭ ጉዳይ ሚኒስቴር በማህበራዊ ሚዲያ በለቀቀው መልእክት አስታውቋል። በማሊ የሚገኘው ወታደራዊ ሁንታ ከሩሲያ ጋር ካበረ በኋላ በአገሪቱ የሚገኘው የተመድ ሰላም አስከባሪ ኃይል እንዲወጣ ጠይቋል። ከሁለት ሳምንት በፊት የማሊው የውጭ ጉዳይ ሚኒስትር አብዱላሂ ዲዩፕ የተመድ ልዑክ ሥራው በመክሸፉ አገራቸውን ጥሎ እንዲወጣ የጸጥታው ምክር ቤትን ጠይቀዋል። ምክር ቤቱ በትናንት ውሎ በማሊ የሚገኘው የሰላም አስከባሪ ኃይል እንዲወጣ በአንድ ድምፅ ወስኗል። በማሊ የሚገኘው ሁንታ ከሞስኮ ጋር በመወገን የሩሲያን ቅጥር ወታደራዊ ቡድን ቫግነር ወደ አገሪቱ አስገብቶ የነበረ ሲሆን ባለፈው ሳምንት የቫግነሩ ቡድን በሩሲያ መከላከያ ላይ ማመፁን ተከትሎ ግን ማሊ ለሞስኮ ያላትን አጋርነት ወዲያውኑ አስታውቃለች። በመጨረሻም የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ዛሬ ሄይትን ጎብኝተዋል። በአገሪቱ ወሮ በሎች ዋና ከተማዋን ፖርቶ ፕሪንስን ጨምሮ ተቆጣጥረው በፈጠሩት ውከትና ዝርፊያ ችግር ላይ የወደቀችው አገር ጉዳይ ትኩረት እንዲያገኝ ነው ተብሏል። የሄይቲ መንግስት ከዘጠኝ ወር በፊት ሰላም አስከባሪዎች ከሌሎች አገሮች ተልከው አገሪቱን እንዲያረጋጉ ያቀረበውን ጥሪ ጉተሬዝ ደግፈው ነበር። ነገር ግን አንድም አገር እስካሁን በፈቃድ ኃይሉን የላከ እንደሌለ ታውቋል። አድማጮች፣ ለዜና የተመደበው ሰዓት በዚሁ ተጠናቋል። ዜናውን ያሰማዋችሁ እንግዲህ ወልዴ ነኝ። መልካም ምሽት። ለም ዜናዎችን አድምጠን ተመልሰናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19፣ በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት ቨርችዋል ቻነል 57 ላይ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። መግቢያው ላይ ወደ አስተዋወቅኩት ውይይት እንሻገራለን። አብራችሁን ቆዩ። በዴስቲኒ ኢትዮጵያ አዘጋጅነት ከተለያዩ የህብረተሰብ ክፍሎች የተውጣጡ ሀምሳ ተጽዕኖ ፈጣሪ ሰዎች ወይም የሀሳብ መሪዎች ለስድስት ወራት ባካሄዱት ዝግ ስብሰባ ኢትዮጵያ ወደፊት ሊገጥሟት ይችላሉ ባሏቸው እጣ ፈንታዎች ዙሪያ መክረው ይፋ ካደረጓቸው ሰባራ ወንበር፣ አጼ በጉልበቱ የፉክክር ቤት የተሰኙ ሶስት አደጋ ካዘሉ እጣ ፈንታዎች እና ብቸኛ በጎ አማራጭ ሆኖ ከቀረበው ንጋት የተሰኘ የኢትዮጵያ አማራጭ መዳረሻዎች ውስጥ ኢትዮጵያ በየትኛው መንገድ ላይ ነው የምትገኘው? በኢትዮጵያ እንዲካሄድ ለሚታሰብ የሰላምና የእርቅ ጥረትስ ምን ያህል እገዛ ያደርጋሉ? በሚል ስመኝሽ የቆየ በምክክሩ ተሳታፊ የነበሩ ባለሙያዎችንና ምክክሩን ያዘጋጀው የዴስቲኒ ኢትዮጵያን አስተባባሪ አነጋግር ያሰናዳችው ዘገባ የመጀመሪያ ክፍል በትናንትናው ምሽት ዝግጅታችን ቀርቦ ነበር። ለዛሬ ደግሞ ሰፋ ያለውን ሁለተኛውን ክፍል እንደሚከተለው አሰናድተዋለች። በዴስቲኒ ኢትዮጵያ አዘጋጅነት ከተለያዩ የህብረተሰብ ክፍሎች የተውጣጡ ሀምሳ ተጽዕኖ ፈጣሪ ሰዎች ወይም የሀሳብ መሪዎች ለስድስት ወራት ባካሄዱት ዝግ ስብሰባ ኢትዮጵያ ወደፊት ሊገጥሟት ይችላሉ ባሏቸው እጣ ፈንታዎች ዙሪያ መክረው አራት ሴናሪዮ ያሏቸውን መዳረሻዎች አስቀምጠው ነበር እነዚህ ሰባራ ወንበር አጼ በጉልበቱ የፉክክር ቤትና ንጋት የተሰኙትና በወቅቱ በኢትዮጵያ የነበረውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተግዳሮቶች መነሻ በማድረግ በቀጣይ ሀያ ዓመታት ምን ሊከሰት እንደሚችል የሚያመላክቱት መዳረሻዎች ለኢትዮጵያ የተሻለ እድል እንዲመጣ መወሰድ ያለባቸውን እርምጃዎች የሚያመላክቱ መሆናቸውም ተገልጾ ነበር። ከእነዚህ ውስጥ ሰባራ ወንበር ኢትዮጵያ ላሉባት ችግሮች የሚሰጠው ምላሽ የተገደበ ለችግሩ የማይመጥንና በቀላሉ የሚሽመደመድ አጼ በጉልበቱ ማናለብኝነት አምባገነንነትና ፈላጭ ቆራጭነት የሚነግስበት እንዲሁም የፉክክር ቤት እኔ በልጣለሁ በሚል የፉክክር መንፈስ የተሞላና ክልሎች የራሳቸውን ጡንቻ የሚያፈረጥሙበት መዳረሻዎች ሲሆኑ፣ አራተኛውና በንጋት የተሰየመው መዳረሻ ደግሞ በውይይት በእርቅና በተቋማት ግንባታ ላይ የተመሰረተ አካሄድን የሚያሳዩ ናቸው። ኢትዮጵያ በወቅቱ ለነበረባት ተግዳሮቶች የሚሰጡ ምላሾች ያመላክቷቸዋል የተባሉት እነዚህ አራት ሴናሪዎች ወይም መዳረሻዎች ህዳር 24 2012 ዓ ም ለህዝብ ይፋ ከተደረጉ በኋላ ባሉት ሶስት ዓመት ከግማሽ ጊዜ ውስጥ በኢትዮጵያ አዳዲስ ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውሶች ተፈጥረዋል። በሰሜን ኢትዮጵያ የተካሄደው ጦርነት፣ የኮቪድ ወረርሽኝ በኦሮሚያና ሌሎች ክልሎች አዲስ የተቀሰቀሱና የቀጠሉ ግጭቶች እንዲሁም በአፍሪካ ቀንድ ለዓመታት የዘለቀው ድርቅ ለበርካቶች ህይወት መጥፋትና ለሚሊየኖች ከቤት ንብረት መፈናቀል ምክንያት ሆነዋል። ከዚህ በመነሳት ከተለያየ የፖለቲካ አመለካከት ብሔር፣ ጾታና ሃይማኖት የተውጣጡት የህብረተሰብ ክፍሎች በስምምነት ካስቀመጧቸው እጣ ፈንታዎች ኢትዮጵያ በየትኛው መንገድ ላይ እየተጓዘች ነው የሚለውን ጥያቄ በምክክሩ ተሳታፊ ለነበሩት የሴናሪዮ ቡድን አባላትና የምክክሩን ሂደት ላስተባበረውና በተቀረጹት መዳረሻዎች መሰረት ሀገራዊ ምክክሮችን በማካሄድ ለሚንቀሳቀሰው ዴስቲኒ ኢትዮጵያ አቅርበንላቸዋል። ከነዚህ መካከል አንዱ የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ ፕሬዝዳንት መረራ ጉዲና ኢትዮጵያ ቀስ በቀስ በሚደረግ የተቋማት ግንባታ ይደረስበታል በተባለ ዲሞክራሲያዊ ሽግግር ከተመሰለውና ብቸኛ በጎ አማራጭ ሆኖ ከቀረበው ንጋት በተቃራኒው እየሄደች ነው ይላሉ። የመጀመሪያው መዳረሻ ንጋት የሚለው በጣም እጅግ በጣም ተስፋ ሰጪ እየነበረው ከሞላ ጎደል አሁን የለን። እሱ አልተሳካልን፣ እንዲያውም በተቃራኒው ይህን ነው ይዛ። ሌሎቹ በተለያዩ ደረጃዎች እየተፈጸሙ ናቸው። የአጼ በጉልበቱም ጥያቄ እያየ ነው ነው እየመጣ ነው። የፉክክር ቤትም የፖለቲካ ኃይሎች ከመተባበር ይልቅ የመጠላለፍ ፖለቲካው ቀጥሎበታል። ሰባራ ወንበርን የሚባለው ከቡና ጉድ ላይ እየተከሰተ ነው። ስለዚህ ሶስቱ እየተከሰቱ ናቸው በተለያዩ ደረጃዎች። ፕሮፌሰር መረራ ኢትዮጵያ ተስፋ ሰጪ ከሆነው ንጋት በተቃራኒ ወደ ተቀመጡት ሶስት መዳረሻዎች እየተጓዘች ለመሆኑ የሚያመላክቱ ከሰላምና ጸጥታ ወቅታዊ ፖለቲካና ኢኮኖሚያዊ መስተጋብር ጋር የተያያዙ ምክንያቶች መኖራቸውን ጨምረው ያብራራሉ። በኢትዮጵያ ታሪክ ባልታየ መንገድ በሰሜን ኢትዮጵያ የነበረው እልቂት አንዱ ማሳያ ነው። አብዛኛ ኦሮሚያ አሁን ለምሳሌ ሰፊ የሆነ የግጭት የጦርነት ሜዳ ሆኗል፣ ሌላ ማሳያ ነው። ፖለቲካ ሜዳሩ እንደኛ አይነቱ ተገብቶ ወትን አንዳንዶቹ እስከ ጦር ሜዳ የትግራይ ጦርነት የኦሮሚያ አካባቢ ያለው ጦርነት፣ ሌሎች የፖለቲካ ቀውሶች ውስጥ በተለያየ ደረጃ የገቡ አሉ። በቀጥታ ሆ በተዘዋዋሪ ዛ ለምሳሌ የተሳተፉ ሰዎች እኔ ማውቀው ሰው ለምሳሌ በሀገር ክደት ተከሶ ኢትዮጵያ የማይገባ አለ። ህገ መንግስታዊ ስርዓትን በጉልበት ለመገርሰስ ለማውረድ ተንቀሳቅሳለች ተብላ ተከሳይ እስር ቤት የተወረወረች ሴት አለች። እንዲህ እየተባለ እንግዲህ ማሳያዎቹ ግልጽ ናቸው ማለት ባለበት አጠቃላይ ቀውስ ሀገሪቷ እንዳሁም እጅግ በጣም አደገኛ ወደ ሆነ ወደ መስቀለኛ መንገድ መገፋቷ እነዚህ ነገሩ ያሳያሉ ማለት ነው። ደቡብ አፍሪካ ረጅም ዘመን ያስቆጠረውን የፖለቲካ ቀውሷን ለመፍታት በተቸገረችበት ወቅት ሀገሪቱ እንዳትበታተን ቁልፍ ሚና መጫወቱ ከሚገለጽለት ተመሳሳይ እንቅስቃሴ የተወሰደውን ሴናሪዮ ያሰናዳው ዴስቲኒ ኢትዮጵያ አስተባባሪ የሆኑት ዶክተር ንጉሱ አክሊሉ ግን በፕሮፌሰር መረራ ሀሳብ ሙሉ ለሙሉ አይስማሙም። በእርግጥ ኢትዮጵያ እያለፈችበት ያለችው ውጥንቅጥ በቀላሉ ወደ ንጋት የሚወስዱ አይመስሉም የሚሉት አቶ ንጉሱ፣ ሆኖም ለንጋት የተሰጠው የጊዜ ገደብ ሀያ ዓመት እንደመሆኑ ወደ ንጋት ለመሄድ አሁንም ተስፋ አለ ይላሉ። እና በእኔነት አሁን አንደኛ እነዚ አሁን አሁን ያለንበት ወይም የደሰንበት ሁኔታ የሚቀጥሉትን ሀያ ዓመታት ኢትዮጵያ ልትደርስ የምትችልበትን ነገር የሚያመለክቱ አይደለም። እኔ አሁንም የማምነው በሚቀጥሉት አስራ ስድስት አስራ ሰባት ዓመታት ውስጥ ብንሰራ የሚገባን ቤት ስራ በሚገባ ከሰራን ንጋት ምንም አይቀር ል እና እነዚህ አሁን እያለፍንባቸው ያሉ ነገሮች የሂደት ጉዳይ ናቸው እንጂ እንደ ችግር የምንቆጥራቸው አይደለም። ምክንያቱም ለዘመናት የተዘሩት ዘሮች ናቸው አሁን እየበቀሉ ያሉት አሁን ደግሞ ትሬዘር ከዘራን በሚቀጥሉት ዓመታት ይሁን ወይም መጭ ዓመታት የተሻለ ነገር እየመጣ ይሄዳል እና አሁን የአጨዳ ጊዜ ላይ የመከር ጊዜ ላይ ነው ያለነው። እኛም ከእኛም በፊት የነበሩ ተላላቆቻችን የዘራነውን ነገር እያጨድን ነበር ነው እና አሁን ግን እኛ ኮንሸስ ሆነን የጥሩ ነገር እየዘራን መሄድ ከጀመርን በሚቀጥሉት ዓመታት ውስጥ ንቃፍ የሚያመጣበት ምንም ምክንያት የለም። ዶክተር ንጉሱ ተስፋ የጣሉበት የንጋት መዳረሻ በውስጡ የያዛቸው አስራ ሁለት መሰረታዊ መስፈርቶች አሉት። ከነዚህ መካከል የዜጎች በኢትዮጵያ ዕጣ ፈንታ ላይ በቀናነት መነጋገር መቻል፣ የተፎካካሪ ፓርቲዎች የድርድር ሂደት፣ ነፃና ፍትሐዊ ምርጫ መኖር፣ ጠንካራ የተቋማት ግንባታ በህገ መንግስቱ ዙሪያ የሚደረጉ ሚዛናዊ ውይይቶችና የኢኮኖሚ እድገት እንደ ማሳያነት ተጠቅሰዋል። ከዚህ ረገድ አሁን ኢትዮጵያ ውስጥ ችግሮች የመግሰፋቸውን ያክል የንጋትን መንገድ የሚያመላክቱ ወደ ሰላምና መረጋጋት ሊወስዱ የሚችሉ በጎ ጅምሮችና ተቋማዊ እንቅስቃሴዎች መኖራቸውንም ማስተዋል ይገባል የሚሉት ዶክተር ንጉሱ የሀገሪቷን ችግሮች ከጠመንጃ ፈሙዝ ወደ ጠረጴዛ ዙሪያ ለማምጣት የሚደረጉ ጥረቶች ለንጋት መንገድ ጠራጊ ናቸው ይላሉ። ሀገራዊ ምክክር መጀመር አለብን ብለን ብዙ እርምጃ ሄደን ወደ ስምንት የሚጠጋ ተቋማት ብዙ ስራ ከሰራን በኋላ መንግስት ለጉዳዩ በጣም ትኩረት ሰጥቶ ይሄ ነገር እንዲያውም በመንግስት ደረጃ ማንደግ ተሰጥቶት ሀላፊነት፣ የሚሰረኩት በአዋጅ ሊቋቋም ይገባል ብሎ አገራዊ ምክክር ኮሚሽን ተቋቁሟል። አስራ አንድ ኮሚሽነሮች ስራ ጀምረዋል እና ይሄ በኢትዮጵያ ታሪክ ሰምተንም አይተንም የማናውቀው ነገር። ሁለተኛ የተቋማትን ግንባታ በተመለከተ በአነስት አምስት ዓመታት ውስጥ የማንክዳቸው በጣም ጠንካራ ተቋማት ተገንብተዋል። ለምሳሌ የሰብአዊ መብት ኮሚሽን እንደ ሁላችንም እንደምናውቀው ከአሁን በፊት ተለማምደን በማናውቀው ሁኔታ አገሪቱ ውስጥ ያሉትን ሰብአዊ መብትን በተመለከተ ያሉትን ነገሮች በሚገባ በግልጽ ለሕዝብ እያወጣ ለመንግስትም ለዓለም አቀፉም ማህበረሰብ በግልጽ እያወጣ መግለጫ ይሰጣል፣ ምክር ይለግሳል። እንዲህ እንዲህ አይነት ነገሮች እናያለን። እና ይሄ በጣም የሚያበረታታ ትልቅ ነገር ነው። ከአሁን በፊት እንደዚህ አይነት ነገሮች ሲደረጉ ሁላችንም የምናስታውሰው እንደነዚህ አይነት ተቋማትን አፍ ማዘጋት ነበር የምናውቀው። ግን እነዚህ ተቋማት ተጠናክረው አሁንም ስራቸውን እየሰሩ ነው። ያለ የምርጫ ቦርድ ሌላው ጥሩ ምሳሌ ነው። ምርጫ ብዙ ጊዜ ኢትዮጵያ ውስጥ ተደርጓል። ባለፈው ጊዜ የተደረገው ምርጫ ግን አሁን የሻለ የተደረገው ምርጫ በማንኛውም መስፈርት በፊት ከተደረጉ ምርጫ ውስጥ በጣም የተሻለ ነበር። ኢትዮጵያ ለምትገኝበት የፖለቲካ አጣብቅኝ መፍትሄ ለማቅረብ የተጠነሰሰው ዴስቲኒ ኢትዮጵያ ሁሉን አቀፍ በሆነ ሂደት ያሳካውን ምክክርና በሪፖርት መልክ ይፋ ያደረጋቸውን የኢትዮጵያ አማራጭ መዳረሻዎች ያሰናዳው ከደቡብ አፍሪካ በተጨማሪ ሴናሪዮን በጥቅም ላይ አውለው የፖለቲካ ቀውሶቻቸውን መፍታት ከቻሉ እንደ ኮሎምቢያ፣ ጓቲማላ፣ ታይላንድ እና ሜክሲኮ የመሳሰሉ ሀገሮችን እንደ ምሳሌ በመውሰድ ነው። ዋና ዓላማውም ኢትዮጵያን እያጋጠሟት ያሉት ፈተናዎች ምንድን ናቸው? ከፈተናዎቹስ አንጻር ያሉት መጻይ ዕድሎች ምን ምን ናቸው? ከነዚህ መካከል ለኢትዮጵያ የተሻለ እድል እንዲመጣ መወሰድ ያለባቸው እርምጃዎችስ የትኞቹ ናቸው ለሚሉ ጥያቄዎች ግልጽና ገንቢ መፍትሄ ለማፈላለግ መሆኑን ተቋሙ ይገልጻል። ዶክተር ንጉሱ የጠቆሟቸውን ተቋማት ጨምሮ ሌሎች ዲሞክራሲያዊ ተቋማትን መገንባት አልተቻለም ሲሉ የሚከራከሩት ፕሮፌሰር መረራ እንደሚሉት ግን ዴስቲኒ ኢትዮጵያ ያሰባሰበው ቡድን በዝርዝር ባስቀመጣቸው እያንዳንዱ ሴናሪዎች መሰረት አሁን በኢትዮጵያ ፖለቲካ ውስጥ የሚታዩት ተግዳሮቶች ኢትዮጵያ ወደ ንጋት እንዳትጓዝ ማነቆ ሆነዋል ይላሉ። በአጠቃላይ ነጻ የመንግስት ተቋማት የሚባሉ በዛን ጊዜ አንስተ የተረጋገንባቸው ይሻካሉ ብለን የገመናቸው ከፍርድ ቤት ጀምሮ፣ ከምርጫ ቦርድ ጀምሮ፣ ከጸጥታ አካላት ግንባታ ጀምሮ፣ ከአስተዳደራዊ ተቋማት ግንባታ ጀምሮ እነዚህ በሙሉ በእኔ እይታ ወደ ኋላ ነው የሄዱት እንጂ ወደፊት የሚቀጠሉበት ሁኔታ አይደለም። ለምሳሌ ፍርድ ቤት ፍርድ ቤት ሲፈታ ፖሊስ አልፈታም ይላል። የሕግ በላይነት የሚባለው እንግዲህ ማን ነው የሚያዝበት ስትይ ያስቸግራል። ፍርድ ቤት ነው የሚያዝበት ወይስ ፖሊስ ነው? የምንገነባቸው ነገሮች የነበሩትን ሁሉ በአንዳንድ ነገሮች እየፈረሱ ቅድም እንዳልኩሽ ወደኋላ እየሄዱ ናቸውና ማደግ መገንባት ካልተቻለ ምንድን ነው? ሌላው በሴናሪዎቹ ቀረጻ ወቅት ተሳታፊ የነበሩት ምሁር ዶክተር አርካ ቦታ ናቸው። ዶክተር አርካ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚዩኒኬሽን ክፍል መምህር ሲሆኑ የፖለቲካል ሳይንስ ተማሪዎችንም ያስተምራሉ። ኢትዮጵያ ወደ ንጋት እየተጓዘች ነው ማለት የሚቻለው ከግጭት ነጻ መውጣትንና በሰላማዊ መንገድ መታገልን ጨምሮ በንጋት ውስጥ የተካተቱት አስራ ሁለቱም ነጥቦች ሲፈጸሙ ነው የሚሉት ዶክተር አርካ በተለይ በኢትዮጵያ ፖለቲካ ባለፉት ሶስት እና ከዛ በላይ አመታት የሚስተዋለው ሂደት አንገቱን ያላጠናከረ ህጻን ልጅ አይነት ነው ይላሉ። ፖለቲካ ማለት የህግ አስተዳደር ማለት ነው። ህግ የበላይነት ማለት ነው። ዛሬ ስናይ የህግ የበላይነት ምን ያክል ነው? በኢትዮጵያ እየተገበረ ያለው ፕራክቲስ እየሆነ ያለው ወደ ንዛት ለመጓዝ የምንችለው ና ማጓዝ የሚችል ምንድን ነው? ህግ ነው። ይህንን ስናይ ደቀም ያለ ሁኔታዎችን ይናል። ሌላ ፖለቲካ ላይ የምናየው ነገር የግጭቶች፣ የመፈናቅሎች፣ የስደቶች መበራከት ዜጎች በሀገራቸው፣ እንደፈለጉ በፈለጉበት ቦታ ህገ መንግስቱ እንደሚፈቅደው ህገ መንግስቱ እንደምለው ዞሮ ሰርቶ፣ አግኝቶ፣ ለብሶ፣ አግኝቶ፣ አልምቶ፣ ለምቶ መኖር ያለመቻል ሁኔታዎች በዛት የምታየው መሆናቸውን። ይሄን እንግዲህ ምንም የምትጠበቅ ነገር አይደለም። ዶክተር አርካ ከኢኮኖሚውም አንጻር በንጋት እንደተቀመጠው ምጣኔ ሀብት እያደገ የግሉ ተሳትፎ ከመንግስት ካፒታል እድገት ጋር ተመጣጥኖ እየተጓዘ እና ሙስናን የሚያጠፋ ስራ እየተሰራ እንዳልሆነ እና ይልቁንም በተቃራኒው እየተጓዘ እንደሆነ ያመለክታሉ። እንኳን ዳ ቀርቶ መካከለኛ ደመወዝ የሚያገኝ መካከለኛ የኑሮ ደረጃ ላይ የሚገኝ ቤተሰብ እንኳን በኑሮ በጣም በሰዎች እና ትታያለች ትሰማያለሽ። ራስሽ ደግሞ የዛው አካል ስለሆች ሄደ ስታይ የእቃዎች ዋጋ መናር፣ የምግብ እቃዎች ዋጋ መናር፣ የምለበሱ ልብሶች ዋጋ መናር፣ የቤት ቁሳቁሶች ዋጋ መናር፣ ቤት ለመገንባት የምፈልግ ሰው ቢኖር የሲሚንቶች ሰማይ ማውጣት፣ ይህም ያጨመረ ያልናረ ነገር የለም። ይሄ የኢኮኖሚ ሲትዌሽን። በዚህ አይነት ኢኮኖሚ ሲትዌሽን ሬዲ ኢትዮጵያ ወደ ንጋት ትጓዛለች ወይ፣ ጥናታችን ይህንን ያመላክታል ወይ ስንል ከሁኔታው በብጹም እየተለወጠ እኛ ይህ እንደተመኘ ነው ንጋት ትግልን ተስፋ እንዳደረግ ነው ይነጋላታል እንዳለው አይነት ሰርም ከዛ ወደ ተቃራኒው አይነት ሁኔታዎች እየተከሰቱ ስመጡ በማየት በራሴ በኩል እኔ በጣም ይሰጋለሁ። ዶክተር አርካን ከሁሉም የሚያሳስባቸው ግን የኢትዮጵያ ፖለቲካ ከቀራኔና ከጥላቻ ይልቅ የይቅርታና እርቅ አስተሳሰቦች በማህበረሰቡ ዘንድ እንዲሁም በመደበኛና ማህበራዊ መገናኛዎች በየዕለቱ ተቀባይነታቸው እየጨመረ ይመጣል ከሚለው የንጋት መዳረሻ ነጥብ የበለጠ እየራቀ መሄዱ ነው። ወደ አንድነት አያመጣንም። ወደ አንድ ሀገር ግንባታ አያመጣንም። ወደ ስላም መንገድ አያመጣንም። ያን ናቸው። የዘውግ ፖለቲከኝነት ጨመረ። ኤትኒክ ፖለቲካይዜሽን ጨመረ። ኢትዮጵያ የሰማንያ አምስት ብሔረሰቦች ሀገር እንደሆነች ግልጽ ነው። ይህ ማንም የማይክደው ሪያሊቲ ነው፣ በመሬት ላይ ያለ እውነታ ነው። እውነታን መካድ አይቻልም። ይህ ከኮንቴክስት ውጪ አንዱ ብሔረሰብ ሌላው ብሔረሰብ ካላጠፋው የምል ከሆነ ከብሔረሰብነት ከብሔረሰብ ጥያቄነት ወደ ዘረኝነት የትና እኔ ብቻ ሌላው ላጥፋ ነው ነው ነው። ይሄ አደገኛ ነው። ይሄ ከሴናሪዮ አላማና ከሴናሪዮ ቲችንግ ከኛ ጥናት ውጪ ነው የሚሆነው ውጪ ነው የሚሆነው ወንድማማችነትን እህት ህትማማችነትን ማራመድ የምን በደስቲኒ ዶክመንት ውስጥ አለ። ይህ ትልቅ ቃል ነው። አንዱ ሌላው እንደ ወንድመ ካላየ፣ እንደ ጠላት ካየ፣ በአንገተ ካረደ፣ ይሄ ነው አሁን እየመጣ ያለው። በምክክሩ የተሳተፉትና ያነጋገርናቸው የሀሳብ መሪዎች የኢትዮጵያ አማራጭ መዳረሻዎች ተብለው የተቀረጹት ሀሳቦች እንደታሰበው ወደ ህዝቡ አለመስረጻቸውና የጥናቱ ተሳታፊ የነበረው መንግስትም እየተገበረው አለመሆኑ እንደሚቆጫቸው ይገልጻሉ። ሰነዱ በሰነድነት ብቻ ተንጠልጥሎ ቀርቷል ሲሉም ይሟገታሉ። የዴስቲኒ ኢትዮጵያ አስተባባሪ ዶክተር ንጉሱ ግን ተቋማቸው ከሃይማኖት አባቶች የታሪክ ባለሙያዎች፣ ከፖለቲካ ፓርቲዎችና ወጣቶችን ጨምሮ ከተለያዩ የህብረተሰብ ክፍሎች ጋር አሁንም ውይይቶችንና ሀገራዊ ምክክሮችን እያካሄደ መሆኑን ይገልጻሉ። በተለያዩ ጊዜያት ሊፈጠሩ ይችሉ ነበር ያሏቸው ግጭቶችን መግታት የቻሉ ተቃራኒ ሀሳቦችን ያስታረቁና መስማማትን የፈጠሩ የተለያዩ ውጤቶችንም ማየት ችለናል ይላሉ። ይህ ከሆነ ታዲያ የኢትዮጵያ ችግር ለምን እየተባባሰ ሄደ? ሀገራዊ ምክክሮቹ ካሉት ተግዳሮቶችስ ለምን ገዝፎ መውጣት አልቻለም? ስል ላቀረብኩት ጥያቄ ዶክተር ንጉሱ ለዚህ ተጠያቂው የፖለቲካ ባህላችን ነው ሲሉ ምላሽ ይሰጣሉ። ጠንካራ ተግዳሮች ተብሎ የሚጠቀሰው አሁንም የፖለቲካ ባህላችን። የፖለቲካ ባህላችን ለረጅም ዓመታት በፍጹም ምክክርን የማይፈልግ ከላይ ወደ ታች ሀሳብን የሚችል እንደውም ምክክርን የሚገፋ አይነት ሆኖ ነው የቆየው። መንግስታት የተቀየሩበት ሁኔታ፣ አንዳንድ የተለያዩ ፖሊሲዎች ሀገራችን ላይ የተደረጉበት ሁኔታ፣ ሌላው ይቅርና ሕገ መንግስት የተረቀቀበትና ሕገ መንግስት በስራ ላይ የዋለበትን ሁኔታ ሰዎች ሁሉንም ሰው በትክክል ያሳተፈ ምክክር የተደረገበት የተስማማንበት አይደለም። ጭነት ይበዛዋል፣ ጫና ይበዛዋል የሚሉት ነገር ነው። እና ይሄ ከረጅም ጊዜ ጀምሮ የባህል የፖለቲካ ባህላችን እንደዚህ ምክክርን ከግምት ውስጥ ያላስገባ በመሆኑ እንደው አይደለም። በቀላሉ አሁን ፖለቲካችንን ምክክሩን ልደዱ ምክክር አስፈላጊ ነው፣ ምክክር ይጠቅማል፣ ብሎ በንድፈ ሀሳብ ደረጃ ዝም ብሎ ብንናገር ምንም የሚመጣ ነገር የለም። የፖለቲካ ባህላችን ይሄ እርስ በርስ ልዩነትን ማስተናገድ አለመቻል፣ ልዩነትን አለመታገዝ፣ የተለየ ሀሳብን እንደ ጠላትነት መቁጠር የመሳሰሉት ነገሮች ውስጣችን የተጣቡን ከባድ ነገሮች ናቸው እና እነዚህ ነገሮች አሁንም ለተወሰነ ጊዜ ምክክር በደንብ ሰርጾ ጠቃሚነቱ ቀጥቶን ተግባር ላይ መዋል እስክንጀምር ድረስ የሚፈትኑ ነገሮች ሊሆኑ ይችላሉ። በፖለቲካው ባህል ዙሪያ ፕሮፌሰር መረራም ተመሳሳይ ሀሳብ አላቸው። ከሶስት ዓመት በፊት በዴስቲኒ ኢትዮጵያ ስር ተሰብስበው የኢትዮጵያን መዳረሻ የቀረጹ ሰዎች ዛሬ በድጋሚ አንድ ክፍል ውስጥ መገኘት መቻላቸውንም ይጠራጠራሉ። በጣም የሚገርምሽ በዛን ጊዜ ያወጣነው ነገሮች የምንነጋገር የነበረው ሰዎች እርግጠኛ አይደለሁም አሁን መነጋገር መቻላችን። ሲናሪዮን በጋራ ተሰብስቦ ማውጣት ይቅርና በዛን ጊዜ በጋራ የጋራ እይታ የነበረን በሀገሪቷን በሀቅ እናሸጋግራለን ብለን እንትን ያለው በስልጣን ጉዳይ ሆነ በሌሎች መንገዶች እንዳልኩሽ እኮ አንዱ ተሳሪ ሆኗል። የታሰለ ያለ በሀገር ክደት ተከሰው ሀገር የማይገባ ለምሳሌ ሰዋ ካለው ሚኒስቴሩ ነው ደግሞ ወደ ላይ ከፈሉ አሉ ከፖለቲካ ወደ ዳር ተገብቶ ተቃቢ ፖለቲክ ጉራውን የምንችለውን ያክል አስተዋጽኦ እያደረገ የምንገኘው ሰው ሰዎች አለን። ስለዚህ በመጀመሪያ ደረጃ መሰብሰቡ የሚቻል አይመስለኝም፣ ማለት በጋራ ለመነጋገር የምንችልበት ሁኔታ መኖሩን እርግጠኛ አይደለሁም። ይህ ከሆነ ታዲያ በኢትዮጵያ ለአመታት የተከማቸው የፖለቲካ ችግርና በልሂቃን መካከል ያለው አለመግባባትና አለመተማመንን ለመፍታት ምን መደረግ አለበት? ስል የንጋት መንገድ አልተሳካም የሚሉትን ፕሮፌሰር መረራን ጠይቂያቸዋለሁ። ሀቀኛ ብሔራዊ መግባባት ያስፈልጋል። ሀገሪቷ ከመገዳደር ፖለቲካ ወደ መደራደር ፖለቲካ መግባት አለባት ብለን እናምናለን። ይህንንም ስንገፋ ነበር፣ አሁንም አቋማችን ያ ነው። ሌላ እኮ ማጂክ ፎርሙላ የለውም። የተሳካላቸው ሀገሮች ችግሮቻቸውን በተሻለ ሁኔታ ለመፍታት የሞከሩ ሀገሮች በዛ ነው። ከመገዳደር ፖለቲካ ወደ መደራደር ፖለቲካ ነው የገቡት። ሀገሪቷና ህዝቦቿን ወደ በውይይት በድርድር ችግሮቻቸውን መሰረታዊ የሆኑ ችግሮቻቸውን ወደ መፍታት ነው የሄዱት። እኛ ደግሞ ያለመታደሉ ነው ከንጉሱ መጨረሻ ዓመታት ጀምሮ ተመልሶ ታጥቦ ጭቃ ነው የሆነው። ያ የሆነበት ምክንያት ምንድን ነው? ፖለቲካውን በመላይነት የሚመሩ ይህ በርቲ ግን ስልጣን የያዙ የፖለቲካ ኃይሎች ስልጣናቸውን ለመደላደል ዳን ስፊት የሚሆን ወደ ድርድሩ መውሰድ ላይ ችግሮች አሉ። አገሪቷና ህዝቦቿን ከገባችበት እጅግ አደገኛ የሆነ የፖለቲካ አጣብቂኝ በተለይም በጋራ ለማውጣት የተደረገው ዝርጉ ነገሮች አልተሳኩ። ሀገራዊ መግባባትን ለማምጣትና የንጋትን መንገድ ለመጀመር አሁንም ይቻላል የሚሉት ዶክተር አርካም በበኩላቸው መንግስትና ለብዙ ግጭቶች መንስኤ የሆነ ነው ያሉትን አዲሱን የማህበራዊ ሚዲያን ጨምሮ የተለያዩ አካላት ኃላፊነታቸውን ከተወጡ የንጋት መንገድ ቀላል ነው ይላሉ። ሁሉም ነገር በሂደት ነው። ክረሲ በተለይ በተለይ ቅራኔዎችን፣ ግጭቶችን ለመፍታት እጅግ በጣም ቻይ መሆንን፣ እጅግ በጣም ሆደ ሰፊ መሆንን፣ እጅግ በጣም ትዕግስተኛ መሆንን፣ እጅግ በጣም ጊዜ የሚፈጅና ጉልበት የሚፈጅ ነገር ነው የረጅም ጊዜ የታሪክ ችግር፣ የረጅም ጊዜ የባህል ችግር፣ የረጅም ጊዜ የርት አለም ግጭት የነበረባት ኢትዮጵያ ነች እኮ ጅንጉርኩር ያለች ሀገር ነች እኮ። ስለዚህ ይችን ሀገር ወደ ተሻለ ደረጃ ለማሸጋገር ና አንድነቷ የጠነከረ ሉዓላዊነቷ የተጠበቀ ብሔረሰቦቿ የተፋቀሩባት ለምታደርጋ በዓለም ደረጃ ላይ ታዋቂ እና ገናና ሆና የምትወጣ አገር ለማድረግ ሌበር ማድረግ ያለብን እኮ ሀያ አራት ሰዓት ሙሉ ነው። ለዚህም ወደ ህዝብ መውረድ፣ ህዝብን ማወያየት፣ ህዝብን ማስተማር፣ ህዝብን መቀስቀስ አስፈላጊ ነው። ጥላቻ እየሰፋ ነው። ጥላቻ በዛ። ይህ ልክ አይደለም። ይህንን አሁንም ሬሌ ማቀራረብ ይቻላል። ማስቀረት ይቻላል። ዋናው መንገድ ጄት አይደለም፣ ታንክ አይደለም፣ መድፍ አይደለም፣ ጤት አይደለም፣ መነጋገር ማስተማር ነው። ዶክተር ንጉሱም እንዲሁ ሀገራዊ መግባባቱ አስፈላጊ መሆኑን መስማማት ብቻ ሳይሆን አሁን እንደ ዴስቲኒ ኢትዮጵያ፣ ሌሎች መንግስታዊ ያልሆኑ ድርጅቶች እና መንግስት በአዋጅ አቋቋመው ሀገራዊ ምክክር ኮሚሽን እየሰሩበት ያለው ጉዳይ መሆኑን ያሰምሩበታል። ሆኖም እስካሁን ብዙም ትኩረት አልተሰጠውም ያሉት እርቅና ይቅርታ በደንብ ተቋማዊ ቅርጽ ይዘው መጀመር እንዳለባቸው ጠቁመዋል። ግን አንድ በጣም መሰረታዊ የቀረ ነገር ምንድነው? እርቅ እርቅ አላደረግንም እንደ ዝም ብለን የነበረውን ነገር ሰዎች አለን የሚሉትን ቅሬታ፣ ውስጣቸው ያለውን ቁጣ፣ ውስጣቸው ያለውን ቂም ወደ በቀል ሊሸጋገር የሚችል ማንኛውንም ነገር ኩርሻቸውን፣ ቅሬታቸውን ቁጭ ብለን መስማት መጀመራለን። አንዱ ይህንን የሚያደርግ ምን ሀገራዊ ምክክሩ መርኮ፣ ግን ከዛ በተጨማሪ ሩዋንዳ፣ ደቡብ አፍሪካ የነበሩ ነገሮች የተቀረፉት እርቅና ይቅርታ በደንብ በጠነከረ ሁኔታ ስለተቀረ እንጂ ምክክር ብቻውን ያን ነገር አያደርግም እና ወደ እርቅና ወደ ይቅርታ የሚያመሩን ነገሮች በደንብ ተቋማዊ ቅርጽ ይዘው እነሱም ባህላችን ሆኖ መቀጠል ያለባቸው ያንን እኛም አሁን በቅርብ የምንጀምራቸው የተለያዩ ነገሮች አሉ። ከሌሎች ተቋማት ጋር ሆነን ሌሎችም ተቋማት እንደዚህ እንደዚህ እያደረጉ እኔ ምንም ጥርጣሬ የለኝ ለውጥ ሊመጣ እንደሚችል እና ንጋት ለኢትዮጵያ እንደሚ በደስቲኒ ኢትዮጵያ አስተባባሪነት ከሶስት ዓመት በፊት በተዘጋጀው የኢትዮጵያ አማራጭ መዳረሻዎች ላይም በብቸኝነት ሀገሪቱን ወደ ዲሞክራሲያዊ ስርዓት ያሻግራታል ተብሎ የተቀመጠውን ንጋት ያዘለው ተስፋ ይሄ ነው። ሕጋዊ ተቋማት ማሻሻያዎችን አድርገው፣ የእርቅ ሂደቶች ተጠናክረው፣ ማህበራዊ ቅራኔዎች በጠረጴዛ ዙሪያ ተፈተው፣ ከቅራኔና ጥላቻ ይልቅ የይቅርታና እርቅ አስተሳሰቦች ተቀባይነት ጨምሮ፣ በጋራ እሴቶች ላይ የተመሰረተ አንድነትን መፍጠር። ይህ ጣፈንታ በኢትዮጵያ ይሳካ እንደሆን በጊዜ ሂደት የሚታይ ይሆናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየንና በውይይቱ የተካፈሉትን እንግዶች እናመሰግናለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በየሳምንቱ ቅዳሜ በእንግዶ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ቀጥሎ ይቀርባል። መልካም ጊዜ። ጤና ስጥልኝ፣ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መርጬ ለእናንተ የማጫውተውና እስከ አራት ሰዓት ተሎሪያችሁን ቆየው። እንግዲህ ወለኔ በመጪው ማክሰኞ አሜሪካ 247ኛ የልደት በዓሏን ታከብራለች። የነጻነት ቀኗ ነው። በእንደ አውሮፓን አቆጣጠር 1776 ከእንግሊዝ አገዛዝ ነጻ የወጣችበት ቀን ነው። ነፃነቷ ይፋ የሆነበት ሰነድም የተፈረመበት ቀን ነው። ይህ ሰነድ በአገሪቱ ታሪክ ትልቅ ትርጉም ያለው ነው። ነጻነትን መሠረት ባደረገ መርህ ላይ አዲስ አገር የተወለደችበት ቀን ነው። ይህንን ቀን ምክንያት በማድረግ ታዲያ የዛሬውን የሙዚቃ ቃና የምንከፍተው ከዚህ በፊት ሌሎች ዜማዎችን ያስደመጠን ሬይ ቻርለስ አሜሪካ ዘ ቢውቲፉል እያለ በሚያዜመው ሥራው ነው። በዕለቱ በዓሉን በማስመልከት በሚዘጋጁ ሥነ ሥርዓቶች ላይ በብዛት ይደመጣል። ሬይ ቻርለስ አሜሪካ ዘ ቢውቲፉል Or something like this. Listen here. በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዲህ ወሌ ነኝ። እያንገላታኝ ነው እያለ ነው ሳሚ ዳን። ምን እንደሚያንገላታው አብረን እንስማ። በመከታተል ላይ የምትገኙት የሙዚቃ ቃናን ነው። ሳስተናግዳቸው የማመሸው እንግዶ ነኝ። A glass of wine in her hand. I knew she was gonna meet her connection. At her feet was a footloose man. And I said that you can't always get what you want, honey. You can't always get what you want. you will but if you try sometime well you might just find Said one word to me, and that was dead. I said that you can't always get what you want, honey, and you uh, cannot always get the man that you want. And you cannot always get the man that you want. But if you try sometime, just my. በሮሊንግስቶን አባሎቹ ሚክ ጃገር እና ኬት ሪቻርድስ ተጽፎ በዛው ባንድ የተዘፈነ ነው። የምንሻውን ነገር ሁሌም ማግኘት አስቸጋሪ እንደሆነ የሚነግረን ዘፈን ነበር። በየክለቡ ባንዶች በብዛት ይጫወቱታል። ታዲያ አንድ ወዳጅ አለኝ። በዘፈኑ መሃል ጮክ ብሎ እኔ ግን የፈለግኩትን ነገር ሁሌም አገኛለሁ ይላል። የአገሬው ሰዎችም ይስቃሉ። በመከታተል ላይ የምትገኙት የሙዚቃ ቃናን ነው ሳስተናግዳች ሁየማመሸው እንግዶሌ ነኝ። ጨዋታ ይሰኛል። አቀንቃኙ ሰለሞን ጥጋቤ ነው። አዲስ ሙዚቃ ቀልቀል ለማድረግ ስፈልግ ነው ያገኘሁት። ወዝወዝ ለማለትም የሚመች ሙዚቃ ነው።

set the world Yeah. <laughs> <laughs> <laughs> ሰለሞን ጥጋቤ ነበር ከጨዋታው ጋር። ሲልክ ሶኒክ አንደርሰን ፓክን እና ብሩኖ ማርስን በአቀንቃኝነት የያዘ የሙዚቃ ባንድ ነው። ሊቭ ዘ ዶር ኦፕን የተሰኘው ሙዚቃ ነው። ቤቴን አጸዳድቼ በሩን ከፈት አድርጌ እጠብቅሻለው፣ እያለ ነው። Silk Sonic, leave the door open. መሸ ደናደሩ እያለን ነው የፍሬም ታምሩ። ለእኔም ጊዜው መሸ ይመስለኛል። በዚሁ ሙዚቃ ነው የምሰናበታችሁ። ሳምንት በሙዚቃ ቀና እንገናኛለን። እንግዲህ ወልዴ ነኝ። የሳምንት ሰው ይበለን። ሰላም። የተከበራችሁ አድማጮቻችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ አብቅቷል። ነገ እሁድ በሶስት ሰዓት በመስተዋት ፕሮግራም እንገናኛለን። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እናመሰግናለን። በደህና እደሩ።